በሽረ እንዳስላሴ በአንድ መዝናኛ ስፍራ በተወረወረ የእጅ ቦምብ አስራ ሰባት ሰዎች ቆሰሉ። በትግራይ ክልል ሽረ እንዳስላሴ ከተማ በአንድ መዝናኛ ስፍራ ትላንት ሰኞ ምሽት በተወረወረ የእጅ ቦምብ አስራ ሰባት ሰዎች ላይ ቀላልና ከባድ ጉዳት መድረሱን የከተማዋ የጸጥታ ቢሮ አስታውቋል። የጽህፈት ቤቱ ኃላፊ አቶ በሪሁ አይዳይ አንድ የአስር ወር አዳጊ እና ሶስት ሴቶች መጎዳታቸውን ገልጸው በጥቃቱ የሰው ህይወት እስካሁን ድረስ አለማለፉንም አስታውቋል። ሙሉጌታ ጽብሃ ዘገባ በትግራይ ክልል ሽረ እንዳስላሴ ትላንት ሰኞ የካቲት 3 ቀን 2017 ዓ ም ምሽት ላይ አንድ ሰዓት ተኩል አካባቢ ሐረግ መናፈሻ ተብሎ በሚታወቅና ወጣቶች በሚያዘወትሩበት ቦታ በተወረወረ የእጅ ቦምብ በሰዎች ላይ ጉዳት መድረሱን የከተማዋ ጸጥታና አስተዳደር ጽሕፈት ቤት ኃላፊ አቶ በርሂው አይዳይ ለአሜሪካ ድምፅ ተናግረዋል። በተወረወረው ቦምብ አስራ ሰባት ሰዎች ናቸው የተጎዱት። ሶስት ሴቶችና አንድ የአስር ወር ሕፃን ይገኙባቸዋል። ይህ በከተማችን ያጋጠመ ያልተለመደ ተግባር ነው። የመዝናኛ ቤቱ ባለቤት አቶ ባራፊ ሀጎስ እንደሚባሉና ማንነቱ ያልታወቀ ሰው ከአሁን በፊት ብር እንዲሰጣቸው በተደጋጋሚ በስልክ ይጠይቃቸው እንደነበረና ይህንንም ካልፈጸመ ወደ ስራ ቦታቸው ቦምብ እንደሚወረውር የዝትባቸው እንደነበረ ለፖሊስ ማስታወቃል አቶ በርሁ ገልጸዋል። እንቅፋቱን ሆነና ብሎ ብሎ እስቲ ምጥራይ ይነዳይ ትናንት ለእኛ የማጣራት ሂደቱን ያከበደው የስልክ ልውውጦችን መረጃ ከቴሌ ለማግኘት ከፌደራል ብቻ ነው የሚገኘው። ከጦርነቱ በፊት የደዋዮችን አድራሻ የሚሆን የስልክ ልውውጥ ፖሊስ ከአካባቢው ቴሌ ያገኝ ነበር። አሁን ግን ይህ ቀርቷል። በዚህ ምክንያት የደዋይም ሆነ ድርጊቱም ፈጽሟል ተብሎ የተጠረጠረው ሰው ማንነት ማወቅ እንዳልተቻለ አስረድተዋል። በቦታው በተመሳሳይ ከሶስት ሳምንታት በፊት ጥር 12 ቀን 2017 ዓ ም ምሽት ላይ ቦምብ ተወርውሮ እንደነበረ ገልጸው በሰዎች ላይ ጉዳት እንዳልደረሰ ተናግረዋል። እስካሁን በጉዳዩ የተጠረጠሩ ሁለት ሰዎች በቁጥጥር ስር ውለው ጉዳያቸው እየተጣራ መሆኑን አስታውቀዋል። ለአሜሪካ ድምፅ ሙልጌታ አጽበሃም መቀለም